ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬልያ አኖነር ሁነቶችና ታሪኮች በኤስቢኤስ አማርኛ። የአውስትሬልያ ቀዳማይ ሰዎች በቅርቡ በተካሄደ አንድ ዓለም አቀፍ የተማራማሪዎች ቡድን ጥናት መሠረት ሃምሳ ሺህ ዓመታትን ያስቆጠረ የዓለማችን ጥንታዊ ሕይወት ያለው ስልጣኔ ነው። ይሁንና ስለ ነባር ሕዝቦች ታሪክ አውስትራሊያውያን የሚያውቁት በጥቂቱ ነው። የ የ2014ቱ የአውስትራሊያውያን ዕርቅ መለኪያ ሰንጠረዥ የሚያሳየው 30 ፐርሰንት ያህል አውስትራሊያውያን ብቻ ናቸው ስለ አቦሪጂናልና ቶረስ ስትሬት ደሴት ባህልና ታሪኮች ግንዛቤ ያለን የሚሉት የአውስትሬሊያ ነባር ዜጎች ዝርያቸው የሚመዘዘው ከአቦሪጂናልና ቶረስ ስትሬት ደሴት ነው። በ2011ዱ የሕዝብ ቆጠራ መሠረትም ብዛታቸው በድምሩ ከጠቅላላው የአገሪቱ ሕዝብ 3 ፐርሰንት ነው። የአሥራ ሰባት ሰማንያ ስምንቱ የአውሮፓውያን ሰፈራ በምድሪቱ ጥንታዊ ባለቤቶች ላይ ተከታታይነት ያላቸው አግላይ ፖሊሲዎች የሰብአዊ መብቶቻቸውን በብርቱ ጎድተዋል፣ የልማዶች ባህልና ቋንቋዎች ዘለቂታን አውከዋል። የጉሪንግ ጉሪንግ አረጋዊ ሪቻርድ ጆንሰን በምልሰት የቅድመ አያቶቻቸውን የቅኝ ግዛት ዘመናት ሲያስታውሱ ውስጣቸው በብርቱ ታምሰል። አውሮፓውያን ሰፋሪዎች ማዕከላዊቱን ደቡብ ኩዊንስላንድ ሲረግጡ የጆንሰን ጎሳ ከናካቴው ከምድረ ገጽ ከመጥፋት ለጥቂት ነው የተረፈው። በሕይወት ከተረፉት የዚያ ትውልድ አባላት አንዱ የእሳቸው ወንድ ቅድመ አያት ናዩላንግ ነበሩ። አጥፊዎቹ ሰዎቻችንን በሚያሳድዱበት ወቅት የእኛ ሰዎች ተደብቀውበት የነበረው ስፍራ ሞጎል የሚባል አንድ ተራራ ነበር። ወንድ ቅድማያቴን የደበቀው አጎት ገሚሚ ነው። ቅድማያቴ ናዩላን ግን ሳር ውስጥ ካለ የተቦረቦረ ግንድ ውስጥ ተደብቆ እንዲቆይ አድርጎ አመሻሹ ላይ መቶ ወሰደው። እንዲያ ሆኖ ሕይወቱ ተረፈ። ዕድለኞች ነን። ያ ባይሆን ኖሮ እኛም ዛሬ እዚህ ባልኖር ነበር። አያቴ ወይም ይገደል አሊያም ተወስዶ ለአንዱ ተቋም ይሰጠና ከሌሎች ሕፃናት ጋር ልክ እንደ አውሮፓውያን ሆኖ በማደግ ዛሬ የእኛ ታሪክ በእጅጉ ሌላ በሆነ ነበር ብለዋል። የአያት ናዩላንግ በሕይወት መትረፍ ለዛሬው የቤተሰብ ሐረግ መቀጠል ትሩፋት ሆኗል። ይሁንና የጆንሰን ቤተሰብ እንደ ሌሎቹ የአውስትሬልያ ነባር ዜጎች ለተከታታይ ትውልዶች ከጭቆና ቀንበር ግና አለመለጡም። ከ1867 እስከ 1911 በስድስቱ ክፍለ ሀገራት ውስጥ በግብር ላይ ውለው የነበሩት የትድግና ሕጎች ትኩረት የነበረው ሙሉ የአቦርጂን ደም ያላቸውን በማግለል ክልስ የሆኑትን ሕፃናት ከዋናው ማኅበረሰብ ጋር ማዋደድ ነበር። የተሰረቁት ትውልዶች በሚል መጠሪያ የሚታወቁት ግማሽ የአቦርጅናል ዝርያ ያላቸው ሕፃናት ከቤተሰቦቻቸው ተለይተው ወደ ተቋማት ወይም ወደ እጓለሙታን መጠለያዎች ተልከው አውሮፓዊ እንዲሆኑ ይደረግ ነበር። እስከ 19 ሰባዎቹም የነባር ዜጎች ቋንቋዎች እንዳይነገሩ በአብዛኛው ገደብ ተደርጎባቸውም ነበር። ከአውሮፓውያኑ ሰፈራ በፊት ሁለት መቶ ሃምሳ ያህል ቋንቋዎች በነባር ዜጎች ይነገሩ የነበረ ሲሆን አንድ በቅርቡ በምርታማነት ኮሚሽን የወጣ ሪፖርት ግኝቶች እንደሚያመለክቱት ከሆነ ግና በ2012 ለትድግና በቅተው ያሉ ቋንቋዎች 120 ብቻ ናቸው። ከእነሱም ውስጥ አብዛኛዎቹ ለመጥፋት የተቃረቡ ሲሆኑ በዘቦታዊነት ተዘውትረው የሚነገሩት ከ13 እስከ 18 የሚደርሱ ቋንቋዎች ብቻ ናቸው። አጎት ሪችድ ይህን አስመልክተው ሲናገሩ ቋንቋ አጠቃቀማችን ላይ ገደብ ጣሉበት። ተነጥለን እንወሰዳለን በሚል ፍራቻ ሳቢያም በግለሰቦችና ቤተሰቦች መካከል ሰዎች የራሳቸውን ቋንቋዎች አይጠቀሙም ነበር። እርስ በርሳቸው በቋንቋቸው ይናገሩ የነበሩት ከሌሎች እይታና ስሚ ውጪ ሲሆኑ ነው በማለት ያስረዳሉ የባንደበርግ ሪጅን የየብስና ባህር ሬንጀሩ ዴዝሞንድ ፓርስል በነባር ዜጎች ቋንቋዎች ላይ ስለ ደረሰው ጉዳት ሲናገሩ፣ ቋንቋ ለማንኛውም ባህል ታላቅ ነገር ነው። ሰዎችን ከሌሎች የሚለየው አንዱም ቋንቋ ነው። የተለየ ያን አገር ዘይቤም አላቸው። ያን ሰዎች መጥተው ሲነጥቋቸው የሚነጥቁት የሚያጠፉት ማንነታቸውን ነው። ያን መልሶ መገንባትና ማስታረቅ ትልቅ እርምጃን ግድ ይላል። ስለምን ይቅርታ በማለት ብቻ ሁሉም ነገር ቀስተዳመናና ቢራቢሮዎችን ይሆናል ብሎ ማሰቡ የማይሆን ነገር ነው። ራሳችንን ፈልገን ማግኘትና ወደፊት መራመድን ግድ ይላልና ብለዋል። የ1967ቱ የአቦርጅናል ቶረስ ስትሬት ደሴት ሰዎችን ይፋ አግላይነት ለክስመት የዳረገው ሕዝበ ውሳኔ ዋነኛ የአዲስ ምዕራፍ ጅምር ነበር። ከሁለት ዓመታት በኋላም ሁሉም የአውስትራሊያ ክፍለ ሀገራት በትድግና ስም የአቦሪጂናል ሕፃናትን ከወላጆቻቸው ለመንጠቅ ይሁንታ ይሰጥ የነበረውን ሕግ ለአንዴና ለመጨረሻ ሻሩ። በሁለት ሺህ ስምንት ዓመተ ምህረት የቀድሞ ጠቅላይ ሚኒስትር ኬቨረድ ለተሰረቁት ትውልዶች ይፋ ይቅርታን በመንግሥታቸው ስም አቀረቡ። ይሁንና ላጎት ሪቻርድ ጆንሰን እስከ ዛሬም ድረስ ትናንት የተነገረ ያህል ጎልቶ የሚታወሳቸው የ ዘጠና ሁለቱ የሌላው የቀድሞ ሌበር ጠቅላይ ሚኒስትር ፖል ኪቲንግ የሬድፈርን ፓርክ ንግግር ነው። ስ ስ ስ ባህላዊ ምድሮችን ነጠቅን፣ ልማዳዊ ያኗኗር ዘይቤዎችንም ለድቀት ዳረግን፣ ደዌዎችና አልኮሆልንም አመጣን፣ ግድያዎችን ፈጸምን፣ ሕፃናትንም ከእናቶቻቸው ነጠቅን ሲሉ የተናገሩትን የእርቅ ሂደቱ ከፍ ወዳለ አንድ ተጨማሪ የታሪክ ምዕራፍ የተሸጋገረው በሁለት ሺህ ዓመተ ምህረት ሮብ ሚሊዮን ያህል የእርቅ ደጋፊዎች በሲድኒ ሃርበር ድልድይ ላይ ከተመሙ በኋላ ነው። ሁነቱንም ተከትሎ እርቅ አውስትሬልያ በ201 በነባር ዜጎችና በተቀረው የአውስትሬልያ ሕዝብ መካከል እርቅ ማውረድን ትልሞ አድርጎ ተመሠረተ። የድርጅቱ ዋና ሥራ አስፈጻሚ ጃስቲን ሞሐመድ ባለፈው አንድ ዐሠርተ ዓመት ውስጥ ብቻ 8መቶ ያህል ድርጅቶች የንግድ ተቋማትና የማኅበረሰብ ቡድናት ሕጸጾችን ለማረም የየራሳቸውን የእርቅ የድርጊት ፕላኖች ነድፈው ማቅረባቸውን ገልጠዋል። የእርቅ አውስትራሊያ ሪፖርት እንደሚያሳየው ከሆነ ከአጠቃላዩ የአውስትሬልያ ማኅበረሰብ ከአቦርጂናልና ቶረስስትሬድ ደሴት ሰዎች ጋር የሚቀራረበው 30 ፐርሰንቱ ብቻ ነው። ሆኖም እንደ ድርጅቱ ዋና ሥራ አስፈጻሚ ጀስቲን መሐመድ ገለጣ ሰማንያ ፐርሰንት ያህሉ አውስትራሊያውያን በትምህርት ቤት ስላላገኟቸው የነባር ዜጎች ታሪክ ለማወቅ ጉጉት አላቸው። አቶ መሐመድ ጥልቅ የሆነ የታሪክ ግንዛቤ በነባር ዜጎችና በተቀረው አውስትሬልያ መካከል ይበልጥ መቀራረብን ፈጥሮ ለለውጥ እንደሚያመራም ያስባሉ። እውነተኛ እኩልነትን አውስትሬልያ ውስጥ ለማስፈንም ይፋ የሆነ የነባር ዜጎች ዕውቅና በአውስትሬልያ ሕገ መንግሥት ውስጥ መስፈር አለበት ሲሉም ያሳስባሉ። ስለ አቦሪጂናልና ቶረስ ስትሬት ደሴት ሰዎች የዚህች አገር የመጀመሪያ ሰዎች መሆናቸውን ዕውቅና የመስጠት ጉዳይ ነው። ለመጪዎቹ ማናቸውም አይነት እድገት ታሪክን በውል አቀንቶ መመዝገብ ነው። ከዚያ በመነሳት በእጃችን ላሉት ጉዳዮች እልባት ለመስጠትና ለመጪዎቹም ጊዜያት ትልምን ለመንደፍ እንችላለን ብለዋል። ነባር ዜጎች ባለፉት ጊዜያት ደርሶባቸው በአሁኑ ወቅትም ገጥመዋቸውና ለወደፊቱም ከፊት ለፊታቸው ተጋርጠውባቸው ስላሉት ተግዳሮቶች ለማወቅ የሚሽ ከሆነ ዚ ስቴት ኦፍ ሪኮንስሌሽን ኢን አውስትራሊያ ሪፖርትን ያንብቡ። ይህ